the voice of America። ኬንያ ዋና ከተማ ናይሮቢና በአካባቢዋ በሚገኙ ስደተኞች ላይ በመንግስቱ እየተፈጸመ ነው የሚሉት አፈሳና እስራት በእጅጉ እያሳሰባቸው መሆኑን ስደተኞቹ እየገለጹ ነው። ሰሎሞን አባተ አንዳንዶቹን አነጋግሮ ተከታዩን አዘጋጅቷል። የኬንያ መንግሥት በሀገሪቱ ውስጥ እየደረሱ ያሉት ፍንዳታዎች ለጸጥታ አደጋና ስጋት ደቅነዋል በሚል ስደተኞች ወደዚያ ሲገቡ ወደ የተመደቡባቸው ሰፈሮቻቸው እንዲመለሱ በቅርቡ ማስታወቂያ አውጥቶ እንደነበር ይታወሳል። ከዚያ ማስታወቂያ ወዲህ ባለፉት ከአምስት እስከ ሰባት በሚሆኑ ቀናት ብዙ ስደተኞች እየታፈሱ መሆኑም ይሰማል። ናይሮቢና በተለያዩ የስደተኞች መጠለያዎች ውስጥ የሚኖሩ ስደተኞችን እያገኘን ለማነጋገር እየሞከርን ነው። ዛሬ ማምሻውን ካገኘኋቸው ናይሮቢ ውስጥ ከሚገኙ ስደተኞች መካከል አንዱ ጋዜጠኛ ነው። ያነጋገርኳቸው ሰዎች ለደህንነታቸው እንደሚሰጉ ገልጸው ስሞቻቸውን እንዳልጠቅስ ስለጠየቁኝ ጥያቄያቸውን አክብሬያለሁ። በቅድሚያ ወደ ስደተኛው ጋዜጠኛ ልዙርና ሁኔታው ምን እንደሚመስል ይነግረናል። እንግዲህ ፍንዳታው ከአምስት ከስድስት ቀን በፊት ፍንዳታ ተካሂዶ ነበር እዛው ኢስሊ በሚባለው አካባቢ ዘጠነኛ መንገድ ተብሎ የሚጠራ ቦታ ላይ ማለት ነው። ከዛ ጊዜ ጀምሮ ነው ማፈስ የጀመሩት ሰዎች በጅምላ ነው የሚያፍሱት። ዘጠኞቹን ነው የሚያፍሱት። ዜጎቹን አልነቁም። እስካሁንም አፈሳው እንደቀጠለ ነው። እንደምናየው ከሆነ እየታፈሰና እየታሰረ ያለው ሰው ቁጥር በጣም ብዙ እንደሆነ ነው ስደተኛው ጋዜጠኛ የነገረኝ። በግምት ነው፣ በአማካይ ነው። ሌሎችንም ለመጠየቅ ሞክሬ የነበረ ከአምስት ሺህ እስከ ሰባት ሺህ የሚል መረጃ አለ። እስር ቤቶቹ ሊበቁ አልቻሉም፣ ምክንያቱም በማስ ነው የሚታሰረው። በብዙ ሺህ የሚቆጠር ኢትዮጵያዊ እና ሶማሊያዊ ስደተኞች ነው ያሉት። ቪዲዮም ውስጥ ነው የሚያጎሯቸው። ኢትዮጵያውያኑ ስንት እንደሆኑ ይታወቃል። ከታሰሩት መካከል በቁጥር ከዚህ አይታወቅም። አጠቃላይ ሶማሊያዊና ኢትዮጵያውያን ነው እየተያዙ ያሉት። ቤት ለቤትም አሰሳው አለ፣ እንደውም እንደቀጠለ ነው የቤት ለቤት አሰሳው። ሲወስዱም አጠቃላይ ፋሚሊውን ነው የሚወስዱት። መንግስቱ ቀደም ሲል ማስጠንቀቂያ ሰጥቶ እንደነበር እና አፈሳው ከዚያ ጋር የተያያዘ እንደሆነ አንስቸለት ነበር ለናይሮቢው ስደተኛ ጋዜጠኛ። አሁንም እየተባለ ያለው ወደ ካምፕ ግቡ ነው። ነገር ግን ከዚህ ጋር የተያያዘ አይደለም። ያሁኑ የስንዳታውን ለማጣራት በሚል ነው እየተያዙ ያሉት። ኬንያ ሚዲያዎች የሚሰጡትን መግለጫ ከሆነ የምናየው ወደ ካምፕ ግቡ የሚል አቋም እንዳለው ነው ነገር ግን ወደ ካምፕ ግቡ የሚለው አቋም ከፍንዳታውን በፊት ቀድሞ የነበረ ነገር ነው። ናይሮቢ ውስጥ እናቆማለን የሚል ነገር አለ። ናይሮቢ ውስጥ አሁንም ሬጅስተር እየተደረገ አይደለም። ስደተኛ ሲመጣ ወደ ካኩማ ነው ሄድ ያለበት ነው። ዞሮ ዞሮ ግን የአሁኑ ምንድነው? ፍንዳታውን ተከትሎ ወይም መሰረት አድርጎ የመጣ አፈሳ ነው እንጂ ካምፕ ግቡ ተብለው አልገባም ስላሉ አይደለም እንዲህ አይነት አፈሳ እየተከናወነ ያለው። የስደተኞች ጉዳይ ጽህፈት ቤቶች አሉ፣ አካባቢያችሁ፣ አካባቢው ላይ አሉ። በጣም በሚገርሙ ሁኔታ የአሁኑ አፈሳ ለየት የሚያደርገው የዩኤን ኃላፊነት ነው። ስደተኞች ሲታሰሩ የማስፈታት ሊያስፈቱ የሄዱ የውጭ ዜጎች ሳይቀሩ እየታሰሩ ነው። አሁን ባለኝ መረጃ ማለት የተባበሩት መንግስታት ሰራተኞቻቸውን ስታፍ እንኳን ማስፈታት እስካለመቻል ደረጃ የደረሱት ሊያስፈቱ ሲሄዱ፣ በተለምዶ አንድ ሰው ሲል ዩኤን ነው የሚመለከተው ሊያስፈታት። በአሁኑ ሰዓት ግን ሊያስፈቱ ይሄዱት ሁሉ እዛው እየገቡ ነው ያሉት ማለት ነው። ስለዚህ የተባበሩት ህገወጥ እርምጃ ነው እየተወሰደ ያለው። ስለዚህ የተባበሩት መንግስታት ድርጅት ሰራተኞችም የታሰሩ አሉ ማለት ነው። ነጮችም አሉ። አስቸጋሪ በሆነው የግንኙነት ሁኔታ የኬንያና የኢትዮጵያ መንግስታት የመንግስታቱ ድርጅትና የኬንያ የስደተኞች ኮንሰርቲየም አር ሲ ኬ እየተባለ የሚታወቀውን የመሳሰሉ መንግስታዊ ያልሆኑ ድርጅቶችን አግኝተን ለማነጋገር ጥረት እያደረግን ነው። ብዙዎቹ ድርጅቶች አፈሳውን በመፍራት ሰራተኞቻቸው ስራ እንዳይገቡ ከልክለው ዝግ ሆነው መዋላቸው ተነግሮናል። ጋዜጠኛውና ሌሎችም ስደተኞች በዚህ ሰበብ ለጎረቤት ሀገሮች በተለይ ለኢትዮጵያና ሶማሊያ እየተላለፉ የሚሰጡ እንዳሉ ስጋታቸውን እየገለጹ ነው። ሁሉንም ፍንዳታዎች በእውኑ የሽብር ድርጅቶች ናቸው የሚፈጽሟቸው የሚል እምነት እንደሌላቸውና እንደ ሰበብ የሚቆጠሩ ናቸው ብለው እንደሚያስቡም ተናግረዋል። አንዳንዶቹ ኪቱዎ ቻ ሸሪያ በሚባለው ናይሮቢ ውስጥ የሚገኝ የሕግ አገልግሎት ድርጅት ውስጥ የስደተኞች ጉዳዮች ፕሮግራም ኃላፊ የሆኑት ዴሚ ካኞንጌ ለኦሮምኛ ዝግጅት ክፍላችን ባልደረባ ጃለን የገመዳ በሰጡት ቃል ሁኔታውን በቅርብ እየተከታተሉ መሆናቸውን ተናግረዋል። በየቀኑ ፍርድ ቤት እንሄዳለን። በየቀኑ ወደ ካሴራኒ እንሄዳለን። ጉዳዮቹን በህግም በዲፕሎማሲም በኩል እየተከታተልን ነው። ሀገሪቱ ውስጥ ያሉት በሕገ ወጥ መንገድ ነው ተብለው የተከሰሱ ካሉ ችሎት ፊት እንቆምላቸዋለን፣ እንከራከርላቸዋለን። ብዙዎቹን አስለቅቀናል። አንዳንዶቹም በዩኤንኤችሲአር እንዲመዘገቡ አድርገናል። በጉዳዩ ላይ ክትትላችንን እንቀጥላለን። የምናገኛቸው መረጃዎች በየወቅቱ እናሳውቃችኋለን። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ራዲዮ፣ ዋሽንግተን።